Voicii of America B-O-A E gundărnaie Marcos Cătămucii ዛሬ የስራ ማቆም አድማ ማድረጋቸውን የየ አካባቢዎቹ ነዋሪዎችና የመላው ኢትዮጵያ አንድነት ድርጅት መያድ አስታወቁ። በምስራቅ አማራ፣ በወልዲያ፣ በዋድላ፣ በመቄት፣ በላሊበላና ሌሎችም አካባቢዎች የተጠናከረ የጸጥታ ኃይሎች እንቅስቃሴ እንደሚታይና ሰዎችም እየታሰሩ መሆናቸው ተሰምቷል። ሰለሞን አባተ ሁኔታውን እየተከታተለ ነው። ለሰዓቱ ተከታዩን ይዞ ቀርበዋል። በጎንደር በደብረ ማርቆስ በወልዲያ በደሴና በሌሎችም የአማራ ክልል አካባቢዎች ሰው ከትናንት አንስቶ ስራ እንዲያቆም ተላልፎ የነበረው ጥሪ ጎንደርን ዛሬ ጭር አድርጓት እንደዋለ ከአካባቢው ያነጋገርኳቸው ነዋሪዎች አመልክተዋል። የአንድ የጎንደር ነዋሪ ድምፅ ላሰማችሁ። ትራንስፖርት ከስቶ በጋሬ ከጎንደር ወደ አርዞ እየተጓዝን ነው። ጋሪ ብርቁ አይተገኘችው። ምንድን ነው የሆነው? ይኸው የሆነው ህዝባችን በሚደርስበት ሰብአዊ መብት ረገጣ በሚደርስ ብናፈና ጉዳይ በታሰሩም እንዲሁም ባለ መብታችን ጉዳይ ያው ያለ ድምጻችን ለማሰማት ያለ እንቅስቃሴ አቁሙ፣ አድማውን ድምጹን እያሰማ ነው። ስንንቀሳቀስ በጥይት ዶስ እየወረደብን ስለሆነ ይህን ለማሰማት የተደረገ አድማ ነው። እንቅስቃሴ በጠቅላላው የለም። ዝግነው ነው የሚሉኝ። ምንም እንቅስቃሴ የለም። በቃ የሚበላ የለም። የቀን ሰራተኞች ሁሉ በራብ ይበሉት የለም። ዳቦ የለም። ምንም የሚበላ ነገር የለም። ትራንስፖርት አገልግሎት የለም። የመንግስት መኪኖች ነው አልፎ አልፎ እንኳን ይንቀሳቀሱ። ሁሉም ባንች፣ ሁሉም ነገር ዝግ ነው። ማነው የዘጋው? እንዴት ሊዘጋ ቻለ? ህዝብ በራሱ ያደረገው አድማ ነው። በቃ ህዝብ እየሞተ ደም እንደዋ እየፈሰሰ ስለሆነ ይህን ደም ይቁምልን የሚል ነው። እዚህ ያሰማው ድምፅ ነው። እዚህ ያደረገው አድማ ነው። ማን ነው አድማውን የጠራው ወይም ቅስቀሳ ያደረገው? የጎንደር ህዝብ በአጠቃላይ በቃ እርስ በርስ ተነጋግሮ ይህን እናድርግና ድምጻችን የሚሰማ ከሆነ መፍትሄ ይሆንልናል ብሎ ያዘጋጀው እንደ መፍትሄ የቆጠረ ነው። አስተባባሪ፣ አዘጋጅ፣ ጠሪ አካል የለም። የአድማው እገሌ የሚባል ፓርቲ የሚሆን እከሌ የሚባል ጠሪ አካል የለም። ሁሉ በእያንዳንዱ እየተነጋገረ ያደረገው ነው። እኔ ከሰማው ለጎረቤቴ ለወንድሜ እያልን ያደረግነው ጥሬ ነው። በቃ መቼ ነው የጀመረው ይህ አድማ? ትናንት እሁድ ነው የጀመረው። እና እስከ መቼ ድረስ ይቀጥላል። እስከ ሶስት የተባለው እስከ ነገ እንቅስቃሴ አይኖርም። እስከ ነገ ማክሰኞ? እስከ ማክሰኞ? የመንግስት መስሪያ ቤቶች ይሰራሉ ለመሆኑ? ማንም የመንግስት መስሪያ ቤት አይሰሩም። አንዳንድ ፓትሮሎች አልፎ አልፎ ይንቀሳቀሳሉ የመንግስት መኪናዎች እንጂ ሁሉም በአንድ ላይ ነው። በቃ ሪሞት እንደምትቆጣጠረው ቴሌቪዥን ምናምን እንደዛ ነው የተዘጋው። የጸጥታው ሁኔታ እንዴት ነው? የጸጥታው ሁኔታ ህዝቡ ድሮን ጎንደር፣ አማራ በጨዋነት ሰላማዊ ሰልፍ እንዳሰማው እንደዛ አሁንም በጨዋነት እያሰማ ነው። በጸጥታ በግሩ እየተንቀሳቀሰ እየደስቀመም የበላውን ቢያጣ ያው ተርቦ እየገለጸ ያለበት ነው። ኃላፊነት አለ የሚል ሰሚ ቢኖረን ኑሮ በጣም ትልቅ ትልቅ ጉዳይ ነው። ትልቅ መልዕክት ነበር ግን ያው የኢትዮጵያ ህዝብ የሚያስበው ዓለም አቀፋዊ ልማትና ዓለም አቀፋዊ ያስተሳሰብ ነው። የኢትዮጵያ መንግስት ደግሞ የሚያስበው ስለ ደደቢት ነው የሚያወራ እኛ የምናወራው ስለ ዓለም አቀፍ ጉዳይ ነው። የኢትዮጵያ ህዝቦች የምናወራው ስለ ዓለም አቀፍ ጉዳይ ሆኖ የኢትዮጵያ መንግስት የሚያወራው ደግሞ ስለ ደደቢት ነው፣ ስለ ደደቢት ትግል ነው። ይኸው ግራ ተጋብቶን በቃ ከፍና ዝቅ አድርጎን ያለው ከመንግስት በኩል የተሰጠ መግለጫ አለ ወይም ማሳሰብ ያለ የሰማችሁት? ሁሌ ማስፈራሪያ ነው የሚልኩብን። መንግስት እኮ መግለጫ የሚሰጠው በየቤታችን መግለጫ ይሰጣል። ተላላኪዎች አላቸው፣ ያቆሟቸው ተላላኪዎች ስላሉት ተረጋጉ፣ ልጆቻችሁም ኮሮ መንግስት የሚሰጠው መግለጫ ከዚህ ውጭ መፍትሄ እናመጣለን። ቤት የተመታ በምን ምክንያት ነው? መንግስት የተሰደበ የተነወረ በምን ምክንያት ነው የሚል ተቆርቋሪ መንግስት ለኢትዮጵያ የላትም። ሱቆች፣ የንግድ ድርጅቶች፣ ሌሎች እንዲህ አይነት ተቋማት ክፍት የሆኑ አሉ። ዛሬ ምንም ክፍት የሆነ ነገር የለም። ላ እንኳን ይበላ የእለት ምግብ ያቦካውን ሆ የዘገረውን እንጀራ ይሸብት ተብሎ አድማ የተደረገበት ወቅት ነው። የመንግስት መስሪያ ቤቶች ለምንድን ነው የተዘጉት? እንዴት ዝግ ሊሆኑ ይችላሉ? የመንግስት መስሪያ ቤቶች መንግስት እንደሌለ የሚያሳውቁበት አድማ ነው። ይህም ራሱ መንግስት መስሪያ ቤት ተብሎ በስም እየተነገደበት ህወሀት እየነገደበትና በኢትዮጵያ የኢትዮጵያውያን ህዝቦች ቀርቶ የብሔር ብሔሮች እኩልነት ቀርቶ የአንድ ብሔር የበላይነት ያለበት በመሆኑ ተጎጅነታቸውን የገለጽበት ተጎጅነታቸውን የገለጽንበት ወቅት ነው እና የመንግስት ሠራተኞችም ቀሩ ከስራ ማለት ነው። እንዲህ ሁሉም ነው። በቃ ልዩነት የለም። አጠቃላይ ጎንደር በሁሉም ቦታ ላይ ነው። የሰውን እንቅስቃሴ እንደሚደግፍና ከሰው ጋር አብሮ መሆኑን ወደሚናገረው ወደ መላ ኢትዮጵያ አንድነት ድርጅት መኢ አደውዬ ነበር የፓርቲውን ዋና ጸሐፊ አቶ አዳነ ጥላሁንን አግኝቻቸዋለሁ ጎንደር ከተማ የህዝብ ስራ ማቆም አድማ እንደተደረገና ወጣቶች እየዞሩ መንግስት መስሪያ ቤቶቹ ሁሉ እንዳዘጉ ይህ መረጃው አለኝ እንዲያውም ከዛም አልፎ ተርፎ ለምሳሌ ከጎንደር ወደ አዘዞ የሚሄድ መኪና ሁሉ እንደቆመ ይሄ መረጃ ደርሶኛል ከዚህም ውጭ ራሱ በደብረ ማርቆስም ይኸው አይነት ስንትም እንደተደገመ ነው እና በነዚህ ሁለቱ ከተሞች ላይ አሁን ህዝቡ የራሱ የስራ ማቆም አድማ እንዳደረገ መሆኑን እስከማውቀው ድረስ። ሌላ የሚጠምርህ ካለ ከትናንት ጀምሮ ያለውን ሂደት የምጠይቀ ከሆነ በምስራቅ አማራም ያለውን መናገር እችላለሁ። እሺ፣ እመጣለሁኝ ወደዛ። የመንግስት መስሪያ ቤቶች እንዲዘጉ ወጣቶች እየተዘዋወሩ ሲጥሩ ነበር ብለውኛልና፣ ምን ማለት ነው? አሁን በአጠቃላይ የመንግስት ስራ መሰራት የለበትም የሚል የስራ ማቆም አድማ ማለት ነው። እና አንዳንድ ሊገቡ የሞከሩ መንግስት መስሪያ ቤቶችን ራሳቸው ወጣቶች እየዞሩ እየመዘገቡ በቃ ስራ እንዳይሰራ የስራ ማቆም አድማው ተግባራዊ እንዲሆን ማድረጋቸውን ነው። በተለይ ደብረ ማርቆስ ላይ የንግድ ቤቶች ሳይቀሩ፣ ሱቆ ሳይቀሩ ሁሉ እና ሆቴሎች ሳይቀሩ ተዘግተው እንደዋሉ መረጃ አለኝ። አዎ፣ እነዚህ ወጣቶች እየዞሩ ሲቀሰቅሱ ነበር። ሲሉኝ ሰው እንዳይገባ ያስፈራሩ ነበረ ወይስ፣ ጥሪ ነው ቅስቀሳ ነው የሚያደርጉት? አሁን አጠቃላይ እነዚህ በቡድን የተደራጁ የህዝብ አካል ናቸው እና የማስፈራራት ሌላ ሌላ እንትን ሳይሆን በቃ ባጠቃላይ በተጀመረው ህዝባዊ እንቢታ ይጠነክር ዘንድ ያንን ስኬታማ ለማድረግ የተንቀሳቀሱ ቡድኖች ናቸው። ማን ነው ይሄንን የሥራ ማቆም አድማ የጠራው? ህዝቡ ራሱ በራሱ ነው እስካሁን ድረስ በተቃውሞ ደረጃ ላይ እኛ እየመራ ነው አደለም እኮ ህዝቡ የራሱ ስትራቴጂ ና ስልት ነድፎ በራሱ እየተንቀሳቀሰ ነው እስከማውቀው ድረስ መያድ ምንድን ነው ድርሻው በዚህ ውስጥ ተቃዋሚ ፓርቲ ነው መቼም በክልሉም ውስጥ ይንቀሳቀሳል በቃ መያድ ዞሮ ዞሮ የህዝብን ትግል ወደ ግብ ይደርስ ዘንድ ራሱን እንቅስቃሴ እያካሄደ ነው ያለው እንግዲህ እስካሁን ድረስ ያው ከህዝብ ጎን ቆሞ ጋዜጣዊ መግለጫዎችን በመስጠት ሰላም ይከፍል ዘንድ ለመንግስት አካላትም በደብዳቤ አቤቱታ በማቅረብ እና ከህዝብ አካባቢ የታሰ ያደረጉትን ጠይቆ በማንጠር በማንጠር ና በመሳሰለው ደረጃ ላይ ፓርቲሲፔት እያደረገ ነው። እዚህ ውጭ እንግዲህ በህዝብ ውስጥ እንደ አንድ አካል ወይም ደግሞ እንደ ግንባር ቀደም ፓርቲ ሆነ እንትን አላደረገም። ስለዚህ መያድ የሚያደራጀው የሚመራው እንቅስቃሴ የለም ነው በጠቅላላው የሚሉኝ አማራ ክልል ውስጥ የሚመራው የሚያደራደር እንቅስቃሴ ያለው በዚህም ጥዳቂን በግንባር ቀደምትነት አልተሳተፈም። በደጋፊነት ካለ መበስበቀር እስቲ ስለ ትናንትናውም ሁኔታ ስለ ሰሞኑም ሁኔታ እስቲ ንገሩኝ። በአጠቃላይ የአማራ ክልል ሁኔታ ምን እንደሚመስል ባለዎት መረጃ። የት ነው ያሉት? ለመሆኑ አሁን እርስዎ? አዲስ አበባ ነው ያለሁት። እሺ፣ ምንድን ነው የሰሙት? ምንድን ነው የሚያውቁት ነገር ከደብረ ማርቆስ በኋላ እዛው የእንድተኝም ነዚህ ይቀጥላል ተብሎ ይጠበቅ የነበረው በምስራቅ አማራ ነው። ምስራቅ አማራ ሲሉኝ አካባቢዎቹ ሊጠ ይችላሉ? ወልዳ፣ ደሴ እና በመሳሰሉት አካባቢዎች ማለት ነው። እሺ። እና በእነዚህ አካባቢዎች ላይ በመጀመሪያ ደረጃ ላይ ከማክሰኞ ጀምሮ ነው የገዥ ቡድን ወይም ካድሬዎች ማክሰኞ የጀመሩት። ማክሰኞ ዕለት ወልዳያ ላይ የህዝብ ስብሰባ አድርገው በተለይም የመንግስት ሰራተኛ ስብሰባ አድርገው እሁድ ወደ ንት የምትወጡ ከሆነ ከፍተኛ የሆነ እድቂት መሳል የሚል እንደውም ከአንድ የኢህአዴግ ባለስልጣን የማይጠበቅ መግለጫ እንደተሰጠ ነው የምናውቀው። እንደውም የዞን የብአዴን የፍርቅ ኃላፊ አቶ አበባ ስታይ የሚባል ባህር ዳር ላይ የወጣውን ሕዝብ በጥይት አግፈ ነዋል። አሁንም እናንተ ምትወጡ ከሆነ በሰላም የወጣው ሰላም አይመለስም የሚል የመንግስት ሰራተኞች ማስጠንቀቂያ ነው የሰጠው። ከዚያም በትናንትናው እለት ወልዳያ ላይ እንዲሁም ከፍተኛ የሆነ መትረየስ በየቦታው ተጠምዶ ሁሉ ለምሳሌ ያህል አንድ መትረየስ ሼል አካባቢ፣ አንድ ንግድ ባንክ ደብረ ገሊላ ላይ አንድ አዳጎ፣ ሌላው ጎንደር በር፣ ሌላው በአደን ጽፈቤት አካባቢ መትረየስ ተጠምዶ ነው የዋለው። በየቡድኑ እስከ አስራ አምስት የሚደርሱ ወታደሮች ዙሪያውን ከበው ነው የዋሉት። በአጠቃላይ በዚህ መልክ አፈና ነው የተካሄደው። የእኛ አባላትም የሌሎችም የይሰው ማ የሰብአዊ መብት ጉባኤ አባላት ሳይቀሩ ቀረቡ ጀምሮ ታስረው ከፍተኛ የሆነ ድብደባ እየተካሄደባቸው ናቸው። በተለይም ሶስት ሰዎች አሁን የት ቦታ እንደታሰሩ እያጣጣርሰን የት ቦታ እንዳሰሯቸው እናቃልሻለን። ከዚህ ውጭ መቄት ወረዳ ላይ ሰላማዊ ሰልፍ ተካሂዷል በትናንትናው ዕለት። ሰሜን ወሎ አንድ ወረዳ ናት። እዛ ህዝብ ሰልፉ ወጥቷል። የተላቂስና ገረገራ የሚባሉ አካባቢዎች የቀድሞ ጠቅላይ ሚኒስትር ፎቶ ተቀዳጧል። ወጣቶች ሰንደቅ ዓላማውን ሊያወርዱ ሲሉ የኢህአደግ ክብቅ ራሳቸው ሄደው አውርዶ ወስተውታል። በተረፈ ሰልፉ በሰላም የተካሄደ ቢሆንም ሶስት ወጣቶች፣ አረጋዊ ሴት የጥያሳቸውና ሌላ ስለ ጊዜ ስሙን ያላወቁት ጊዜች በፖልስ ብላ አስመልክተዋል። ከዚህ ሰልፉ በሰላም ተጠናቋል። ላሊበላ ከተማ የሚባለው ቅባት የሚባል ደግሞ አናዲ መንግስት ታስረዋል። ዋርላ ላይ የገጠር ሚሊሻና ልዩ ሀይል በዋርላ ከተማ የሙያና ቴክኒክ ሰፍሮ ከተማዋን ከቦ ነው ያለው። ሌሊቱን ሙሉ ቤት የተዘሮ ህዝቡ ሲያስፈራሩ መዋላቸው መረጃ ለን በመያል አባላትም ላይ ደህንነት ዛቻ መሰንዘራቸው ሁሉ ምትኛ ነው። ወልዳ ላይ ዛቻና ማስፈራሪያው ቅድም እንዳልኩ ካለፈ ሰዎች ጀምሮ ቀጥሏል። እንዳውም ቅድም እንደነገርኩ በስናይፐር እና በከባድ መሳሪያ ተከባ ነው የዋለችው። የትራንስፖርት እንቅስቃሴ ባጃጅ እስከ ስድስት ሰዓት ድረስ ተናቁሞ ነው የዋለው። እዚህ ውጭ እንግዲህ እስካሁን አድራሻቸው የጠፋ የታሰሩ አድኖ ተካ፣ ተስፋ የታከለ፣ ሰማ ታከለ የሚባሉ ልጆች ጠፍተዋል። ይህ ዙሪያ እና ኮምቦልቻ ዙሪያውን ተከቦ ነው የዋለው። በአጠቃላይ እንግዲህ ምስራቅ አማራ የወታደር መፈንቅለ መንግስት የተካሄደባት አካባቢ ነው የምትመስለው፣ የነበረው በትናንትና ሁለት የወልዳ ሰላማዊ ሰልፍ ነገ ሚቀጥላል ተብሎ ገበያ ስላለ ነገ አሁንም ያው ውጥረቱ እንዳለ ነው። እንግዲህ ነገ የሚሆነውን ደግሞ እናያለን። ይህን ያህል ነው መረጃ። የነገ ሰላማዊ ሰልፍን በተመለከተ ለመንግስት እንዲያውቀው ጥያቄ የገባበት ነው ወይስ ህዝቡ ተነሳስቶ የሚያደርገው ነበራቸው? ህዝቡ ነገ ገበያ ስለሆነ ወልዳ ላይ ህዝቡ ይነሳል በሚል ፍርሀት የትናንትናው ውጥረት እንዳለ መንገቱን ነው እንጂ በቀጥታ ሰላማዊ ሰልፍ እንወጣለን ተብሎ የተደረገ ጥያቄ አይደለም ግን በመንግስት በኩል ይወጣል ብሎ ፍርሃቷ አለ ነው እያልኩ ያለው። በነገራችን ላይ አቶ አዳነ መኢአድ በህጋዊነት ተመዝግቦ የሚንቀሳቀስ ድርጅት እንደመሆኑ ረጅም እድሜም ያለው እንደመሆኑ እኛ እንደ ተአማኒ ምንጭ ነው የምንጠቅስ። የምትሰጡንን መረጃዎች እና ከየት ከየት ነው በምን ሁኔታ ነው በምን መስመር ነው የምታገኟቸው? ከየአካባቢ የሚደርሷችሁ መረጃዎች ታምኗቸዋላችሁ? ከየዞን ፈጠሪዎቻችን ሙሉ በሙሉ ተጨባጭ እና ኮንክሪት በሆነ ደረጃ ላይ እንድነግሩን በማድረግ የየዞን ፈጠሪዎቻችን ለሚሰጡ መረጃ ኃላፊነት እየወሰዱ በዚህም መሰረት ነው እኛ የምናስተላልፈው። መዋቅራችን እስከ ቀበሌ ድረስ የወረደ ስለሆነ በመረጃ በኩል ምንም ችግር የለብን። እናንተ የፖለቲካ ፓርቲ ሆናችሁ እያላችሁ ከሕዝቡ ጋር አብረን እየተንቀሳቀስን ነው፣ ድጋፍ እየሰጠን ነው እያላችሁ ነው ያላችሁት። ከእናንተ ግን አመራርም ይጠበቃል ይመስለኛል። በማንኛውም መንገድ ይሁን የመሪነት ሚና መጫወት ይጠበቃል ይመስለኛል እና ከሚንቀሳቀሰው እንቅስቃሴ ከጎርፉ ጋር አብራችሁ ነው የምትሄዱት ወይስ ሌላ የምትሰሩት የተደራጀ ነገር አለ? ጥሩ እንግዲህ ስረታ ሰሙን አሁን እንዳልኩ ከህዝቡ ጋር ባለው ደረጃ ላይ እየሰራን ያለ ነው። ቀጣይ ምን ይሆናል ለሚለው አሁን እኛን ከመሰሉና በፕሮግራምም በአላማም እንደዚሁም ደግሞ በአንዳንድ ሁኔታዎች ስምምነት ሊፈጥሩ ከሚችሉ አስያ አጦዎች ጋራ ወደ አንድ የሚያመጣ የስምምነት ፕሮግራም ዘርግተን ከነሱ ጋር ሆነን ቀጣይ የህዝብ ትግል ለመምራት ያው ጥረት ለማድረግ ያሁን በዝግጅት ላይ ነው ያለ ነው። ከመንግስት አካላት ጋር ትነጋገራላችሁ። ለመሆኑ እናንተ በማንኛውም አጋጣሚ ያለመታከት፣ ያለማቋረጥ ለመነጋገር የምታደርጉት ጥረት አለ? ከመንግስት አካላት ጋር እንነጋገራለን። ለጠቅላይ ሚኒስተር ጽፈት ቤት እንደምለራሳቸው፣ ለጠቅላይ ሚኒስተሩ፣ ለፌዴሬሽን ምክር ቤት፣ ለህዝብ ተወካዮች ምክር ቤት፣ ለዶክተር ሙዋቱ የኢትዮጵያ ሽግሪጣ ፕሬዚዳንት ሁሉ በደብዳቤ ራሳችን ሄደን ሰጠን አሳውቀናል። ይሄ የችግር ካልተፈጠ ሀገሪቱ ወዳልተፈለገ ብጥብጥ ምትመጣ ስለምትችል አሁኑ መፍትሄ ይቀመጥበት የሚል ከአንድ ጊዜ ሁለት ጊዜ ደብዳቤ ሁሉ ጽፈን ራሳችን ወስደን አድርሰን እነሱ ጋር ሁሉ ኮሚኒኬት በማድረግ ሞክረናል። ዞሮ ዞሮ ግን ዶክተር ብሏቱ የእኛን ፕሬዚዳንትና ምክትል ተቀዳሚ ፕሬዚዳንታችን ጠርፈው አነጋግረው አሁን በኋላ በሀገሪቱ ያለውን ችግር በጋራ እንፈታለን የሚል ቃል ከመግባት ውጭ ይህንን ባሉ ሳምንት ባልሞላ ጊዜ ውስጥ ነው እንግዲህ ይህ ህዝብ ውጪ የደረሰው። ከዛ ውጭ ሌሎቹ ምላሽ አልሰጡም። ከማክሰኞ ውጪ በሰው ህይወት ላይ በአካል ላይ የደረሰ ጉዳት አለ እስከ ዛሬ ባለው ጊዜ እንግዲህ ለጊዜ የደረሰ መረጃ የለም። ይሄ መረጃ ካለ ወደ እንግዲህ በወኪላችን በኩል ያለ ለማድረግ እንሞክራለን። ወደ ወልዲያና ወደ ዋድላም ደውዬ ያነጋገርኳቸው በአካባቢዎቹ ከፍተኛ ቁጥር ያለው የታጠቀ የመንግሥት ኃይል እንቅስቃሴ እየታየ መሆኑንና ትናንት እሁድ ይደረጋል ተብሎ ታስቦ የነበረ የወልዲያ ሰልፍ በዚሁ ምክንያት መቅረቱን ገልጸውልኛል። የመኢአዱ ዋና ጸሐፊ አቶ አዳነ ጥላሁን አክለው ወሎ ውስጥ በሀብሮ ወረዳ መርሳ ላይ የሰማያዊ ፓርቲ ሁለት አባላት ትናንት ታፍነው ተወስደዋል ብለውኛል። ወደ ባህር ዳር ደውዬ ከላይ በዝርዝር በተጠቀሱት የምስራቅ አማራ አካባቢዎች ሁኔታ እንዲነግሩኝ የክልሉን የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን ጠይቄ ነበር። መጀመሪያ ያነሳቸው ነጥቦች በተለይም በምስራቁ የአማራ ክፍል የጠቃቀስካቸው ወረዳዎች በአጠቃላይ ሰላማዊ ናቸው። ምንም ችግር የለም። ይሄ ማለት በትናንትናውና ከትናንት በስቲያ በነበረው ቅዳሜና እሑድ በምስራቅ አማራም በምዕራብ አማራም ለሁለት ነው ከፍለን ክልሉን የምናየው በሁለቱም አካባቢዎች የሰልፍ ጥሪዎች ነበሩ። እነዚህ የሰልፍ ጥሪዎች በተለይም ማህበራዊ ሚዲያውን በመጠቀም የተጠሩ እና አልፎ አልፎም አልፎም አንዳንዶቹ በወረቀት በማይፈቀድበት አግባብ ጥሪ የተላለፈባቸው ነበሩ። ነገር ግን የየየ አካባቢው ህብረተሰብና የመንግስት አመራር ቀደም ብሎ ሰፊ ውይይቶች ሲያደርግ ነበር። በእነዚህ ውይይቶች ቀደም ባሉት ጊዜያት በተካሄዱ ሰልፎች እና በተከሰቱ ግጭቶች ከተሞቻችን እና ልዩ ልዩ አካባቢዎች የደረሰባቸው ጉዳት በተለይም በሰው ህይወትም በንብረትም በአካልም ላይ የደረሰው ጉዳት እና ከዛም ባሻገር በከተሞቹ በተለይ የፈጠረውን ህብረተሰቡን ያጸጸተ ድባብ መለወጥ እንደሚገባ ማንኛውም ጉዳይ በውይይት መፈታት፣ ሰላማዊና ህጋዊ በሆነ አግባብ መፈታት እንዳለበት ከህብረተሰቡ ጋራ ውይይት ሲደረግ ነው የቆየው። በዚህም በምስራቁ ከወልዲያ እስከ ደብረ ብርሃን ያለ ጥሪ፣ በምዕራቡም እንደዚሁ ከዳንግላ እስከ ደጀን ያለ ጥሪ በስፋት ሲቀሰቀስ የነበረ እና እንዲያውም ህብረተሰቡን የመጎትጎት ወደ አልሆነ ነገር እንዲገባ የተለያዩ ጉትጎታዎች ይደረጉ ነበረ፣ ስምሪቶችም ነበሩ። ህብረተሰቡ እንግዲህ እነዚህን ጉትጎታዎች እና ቅስቀሳዎች ወደ ጎን በመተው ባልተፈቀዱት ባለቤት በሌላቸውና እውቅና ባልተሰጣቸው ሰልፎች ተሳታፊ አልሆነም። በሂደቱ ህብረተሰቡን ወደ ግጭት የሚያመሩ የተለያዩ እንቅስቃሴዎች ተስተውለዋል። እነዚህንም ህብረተሰቡ እየመከረም እየገጸሰም የመለሰባቸው አካባቢዎች ይበዛሉ። ይሁን እንጂ ከትናንት በስተያ በደብረ ማርቆስ መጀመሪያ አብማ በሚባለው አካባቢ ወጣቶች፣ ቁጥራቸው አነስ ያሉ ወገኖች ሙከራ እንደመከሩ ከዛም በኋላ በሶስት አቅጣጫዎች እንደዚሁ ሙከራዎች እንደነበሩና ይሄንን እንዳልተገፋበት ሙከራ ሲሉኝ የምን ሙከራ ነው? ሰልፍ። ጥሪው የተጠራው ለሰልፍ ስለነበር ሰልፍ እንጂ ሌላ ነገር አልነበረም። እናም ያልተፈቀደ ሰልፍ ማለት ነው፣ ህገወጥ ሰልፍ ማለት ነው፣ ባለቤት የሌለው ማለት ነው። ማንም ያልጠራው ማንም እውቅና ያልሰጠው እና መንግስትም ተጠያቂነት የማይወስድበት የማይከላከለው፣ የማይጠብቀው ማለት ነው። እነዚህ እንቅስቃሴዎች ነበሩ። ይሄ ሙከራ ሄዶ ሄዶ ያስተማረን ትምህርት ምንድን ነው? እናንተም እንደምታስታውሱት አድማጮቻችንም እንደሚረዱት ዋጋ ነው ያስከፈለን። ከተሞቻችንን ወደኋላ መመለስ፣ ሀዘን እና ችግር ነው እያሳየን ያለው። ስለዚህ ህብረተሰቡ እነዚህም አልተቀበለም ከጸጥታ መዋቅሩ ጋር ከመንግስት መዋቅር ጋር በመሆን እነዚህ የተወጠኑ ውጥኖች ሳይሳኩ ቀርተዋል። ከዛ በኋላ ያለው አጠቃላይ ክልላዊ ሁኔታችን ምንድን ነው ብለን ብንወስድ ግን ከዛው ከዛ በፊት በወልዲያ አካባቢ ምስራቁ ሰላም ነው ስላሉኝ ነው፣ በወልዲያ አካባቢ ላሊበላ፣ ዋድላ፣ መቄትን በመሳሰሉ አካባቢዎች ከፍተኛ የሆነ የታጠቀ መንግስት ሀይል እንቅስቃሴ እንዳለ ነው ምንጮች የሚነግሩን። እንግዲህ ምንድን ነው፣ በመጀመሪያ ደረጃ ከፍተኛ የታጠቀ ኃይል በዋላና በመቄት በወልዲያ በተለየ ሁኔታ ሊያንቀሳቅሰው የሚችለው ምንም ምክንያት የለም። የለምም የተለየ ሁኔታ በሌለበት ሁኔታ የተለየ የሰራዊት እንቅስቃሴ ሊታይ አይችልም፣ ሁላችንም እንደምንገነዘበው። ነገር ግን ባለን መረጃ የጸጥታ መዋቅሩን ባለው መረጃ የኅብረተሰቡን ህይወት የኅብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ህብረተሰቡም ራሱ ስለሚፈልገው መንግስትም ግዴታ ስላለበት ይሄንን የማድረግ ግዴታ ስላለበት የጸጥታ መዋቅሩ በስነ ምግባሩና ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል። ይሁን እንጂ አንተ በገለጽካቸው አካባቢዎች ከሌላ ከሌሎቹ የክልላችን አካባቢዎች በተለየ ሁኔታ የሰራዊት እንቅስቃሴ አለ የሚለው ትክክል አይደለም፣ ትክክለኛ መረጃ አይደለም። ምክንያቱም በክልላችን የትኛው አካባቢ ምን አይነት እንቅስቃሴ እንዳለ በየዕለቱ እየገመገምን እየመራን ለህብረተሰቡም ቀድመን በአካባቢና በአገር ውስጥ ሚዲያዎቻችን አንድም ባለቤት ያለው እውቅና የተሰጠው ሰልፍ ስለሌለ ህብረተሰቡ አካባቢውን ከነውጥ ከብጥብጥ እና ከእርስ በርስ ግጭት እንዲጠብቅ እና ባለቤታቸው በማይታወቅ ህገወጥ እንቅስቃሴዎች ሰለባ እንዳይሆን ጥንቃቄ እንዲያደርግ፣ መንግስት ደግሞ ህብረተሰቡ ስጋት እንዳይገባው የህብረተሰቡን ሰላም ጸጥታም፣ ሀብቱን ንብረቱንና ህይወቱን እንደሚጠብቅ ይሄን የማድረግም ብቃት እንዳለው ዝግጁነትም እንዳለው ለህብረተሰቡ በመድረክም በሚዲያም ሲገለጽ ስለነበረ ህብረተሰቡ እንደ ልዩና እንዳልተለመደ ስጋት ውስጥ የሚጥለው ሳይሆን ጋሻው፣ ከለላው፣ መከታው የሆነው ከአብራኩ የወጣው የጸጥታው መዋቅር ይሄንን እየሰራለት እንደሆነ ምክንያት በጎንደር የተከሰተው በባህር ዳር የተከሰተው እንዲከሰት አንድም ሰው ስለማይፈልግ ማለት ነው። እና ያለው ሁኔታ በአጠቃላይ በክልላችን ይሄ ነው የሚመስለው። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን በአካባቢና በስም እየዘረዘሩ ያመለከቷቸውን የእስራት እንቅስቃሴዎች ጉዳይም ለአቶ ንጉሷ አንስቼ ነበር። በወንጀል አድራጎት የሚጠረጠር እስኪጣራ እንደሚያዝ ወንጀል መፈጸሙ ከተረጋገጠም እንደሚጠየቅ ተናግረዋል። አቶ ንጉሱ፣ አሁንም ላረጋግጥልህ የምወደው ነገር እነዚህ ወገኖች በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ሕግ ጥላ ስር በእስራት በምናምን በሚገለጽ እንቅስቃሴና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎች ጠቅሳ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርዓቱን በኃይል ለማፈራረስ ለማተራመስ፣ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ፣ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ መፈልገው ማለት ወዳለሁ። በምዕራብ አማራ ትናንትና ከትናንት በስተያ ያለውን ሁኔታና በተለይ በጎንደርና በደብረ ማርቆስ ከተሞች እስከ ነገ ማክሰኞ ይዘልቃል የተባለውን ስራ የማቆም አድማም አስመልክቶ ለክልሉ ቃል አቀባይ ለአቶ ንጉሱ አንስቼላቸው ነበር። በጎንደር በጎንደር ከተማ ከትናንትና ጀምሮ በወረቀት ዜጋውን የሚያስፈራራ የአገልግሎት የሚሰጡ ተሽከርካሪዎችን፣ አገልግሎት የሚሰጡ ሆቴሎችን የመሳሰሉትን በአጠቃላይ ተቋማት አገልግሎት ከሰጡ ጥቃት እንደሚሰነዘርባቸው የሚያሰራራ የጎንደር ህዝብ ቀደም ሲል ከደረሰበት ጉዳቱ የቅርብ በመሆኑ ሙሉ በሙሉ ከዛ ድባብ የወጣ ባለመሆኑ ያንን የስጋት ድባብ ያንን የጭንቀት ድባብ በመደመር በመደረብ አስተዋጽኦ የሚያበረክቱ መልእክቶች እና ጥሪዎች ማሰራሪያዎች በህብረተሰቡ ውስጥ እንደተሰራጩ በቂ መረጃ አለን በዚህም ምክንያት ባጃጆች፣ ታክሲዎች፣ በአጠቃላይ አገልግሎት ሰጪ ተቋማት ትናንትናና ዛሬ አቁመዋል። ከህብረተሰቡ ጋር በጉዳዩ ላይ ውይይት እየተደረገ ህብረተሰቡ መንግስት ምን እስክንሆን ነው የሚጠብቀን? በደንብ አጣርቶ እርምጃ ይውሰድልን፣ ሰላም እንፈልጋለን። ባለፈው ሳምንትም ከአመራሩ ጋር ተወያይተን ይሄንን አቋማችን አሳውቀናል። ስለዚህ ይሄንን መንግስት እኮ ጎናችን ቆሞ ያስቁምልን፣ ሀይ ይበልልን እያለ ነው። በምን መድረክ ነው ይህንን መልእክት የሚያስተላልፈው ሰው በምን መንገዶች ነው ሰፊ መድረኮች ተፈጥረው ውይይት ተደርጓል እኮ ባለፈውም ያው ለእናንተም መረጃ ሰጥተናል የአመራሩ በየደረጃው የከተማ አስተዳደሩ የክልል አመራርም በፌዴራል ደረጃ አመራሩም መጥቶ ጎንደር ላይ ከልዩ ልዩ የህብረተሰብ ክሎች ጋር ሰፊ ውይይት አድርጓል በውይይቱ ህብረተሰቡ ጥያቄዎቹን በአግባቡ አንስቷል በሰላሙ ጉዳይ ግን እንደማይደራድር ጎንደርን ወደ ኋላ ለመመለስ ለሰከንድም ለደቂቃም ለሰከንድም እንደማይተባበርና በሰላሙ ላይ የማያወላዳ አቋም ያለው መሆኑን ህዝቡ ገልጿል በመድረኮች ማለት ነው ይሄ ሆኖ መንግስትም ደግሞ ሰላሙን በማስጠበቅ ከህዝቡ ጎን እንዲቆም ጠይቋል ስለዚህ መንግስት ትዕግስት ማብዛት የለበትም በውይይት የማይመለስም እንደ ህጉ አግባብ ማስተናገድ አለበት የሚል አስተያየት ህብረተሰቡ ሰጥቷል በመድረኮች አሁንም በእኛ እምነት ይሄ ችግር የሚፈታው በውይይት ነው በመመካከር ነው። ይሄ ካልሆነ ደግሞ መንግስት ህግ የማስከበር ግዴታውን ይወጣል ማለት ነው። ከደብረ ማርቆስ ከደብረ ማርቆስ አኳያ ደብረ ማርቆስ ከተማ አስተዳደር የሰልፍ ሙከራዎች ነበሩ። እነዚህ ሙከራዎች እንደ ባህር ዳርም እንደ ጎንደርም ሲጠነሰሱም፣ ሲወጠኑ ደብረ ማርቆስን የማፈራረስ ዓላማ ነበራቸው። ገብረ ማርቆስን የመጉዳት ዓላማ ነበራቸው። ይሄንን አበክረን ለህብረተሰቡ ስንነግር፣ ለህብረተሰቡ ስናስረዳ፣ እንደ ሌሎቹ አካባቢዎች ሁሉ ከህብረተሰቡ ጋር ውይይት ሲደረግ ቆይቷል። በውይይቱም የተደረሰበት ስምምነት አሁንም ገብረ ማርቆስን እና አካባቢውን የብጥብጥ ማዕከል አናደርግም፣ ሰላማችን እንፈልጋለን። የምናነሳቸውን ጥያቄዎች ደግሞ አዳምጡን እናነሳለን ስለዚህ በውይይት ላይ የተመሰረተ ከችግር የሚያወጣ ስራ እንስራ የሚል ህብረተሰቡ ይህንን አቋም ስለያዘ በዚህ ስምምነት ተደርጎ፣ ያው በደብረ ማርቆስ ቅድም የገለጽኩት እውነታ ነው ያለው። ከዛ ውጭ ግን አሁንም በተደጋጋሚ ስጋቱ ስላለ በደብረ ማርቆስ ጥቂት ሱቆች እና ሆቴሎች አገልግሎት አልሰጡም። ስለዚህ በደብረ ማርቆስ ግን መላ የትራንስፖርት አገልግሎት መላ የሱቅና የሆቴል የመሳሰሉት አገልግሎቶች ቆመዋል የሚለው ከእውነት የራቀ ነው። እኛ ባለን መረጃ በገመገም ነው ማርቆስ እነዚህ የፍርሃት ድባብ ያላቸው አንዳንዱም ህገ ወጥ በሆነ መልኩ ስርአት አልባ በሆነ መልኩ የማሰራራትም እንቅስቃሴዎች ስላሉ እነዚህ እነዚህ ህብረተሰቡ ላይ ተጽዕኖ አሳድረው ዛሬ ያልተከፈቱ አገልግሎት ያልሰጡ ሱቆችና ሆቴሎች አሉ። ከእነዚህ ጋር ውይይት አድርገን ለእነዚህ ሰዎች ዋስትና እንደምንሰጣቸው አረጋግጠን ወደ አገልግሎት ይገባሉ። በአጠቃላይ ግን ክልላዊ ሁኔታው ቀደም ካሉት ሳምንታት ወደ ተረጋጋ ሁኔታ ህብረተሰቡም አጀንዳው እየተቀየረ መሆኑን አጀንዳው ክልል የማተራመስ አጀንዳው እዚህም እዛም ሁከት የመፍጠር እናም ሄዶ ሄዶ መጨረሻ ላይ ስርዓት የማፍረስ ሀገር የማፍረስ ጉዳይ መሆኑን እየተገነዘበ በየአካባቢው የሰላሙ ጠበቃ ለመሆን እየሰራ ነው ያለውና አጠቃላይ ክልላችን ሲወሰድ እጅግ ሰላማዊ ነው። ዋናው ጉዳይ ግን አስተማማኝ እንዲሆን በተደጋጋሚ ከህብረተሰቡ ጋር እየተመካከሩ መንግስትም የቤት ስራውን መስራት የሚነሱ ችግሮችን እንደያግባባቸው መፍታት፣ ህብረተሰቡ ደግሞ ለሰላም ተባባሪ ሆኖ የጀመረውን የልማት ጉዞ ማስቀጠል፣ የጸጥታ መዋቅሩ ደግሞ የህብረተሰቡን ጸጥታ የመጠበቅ እና ተናቦ የመስራት ኃላፊነት ይዘን እየሰራን ይሄን ለማስቀጠል እየተንቀሳቀስን ነው። በክልላችን በአጠቃላይ በእነዚህ በሶስት ከተሞች ውስጥ የተስተጓጎለ ወይም ደግሞ ከስራ ውጭ የሆነ የመንግስት መስሪያ ቤት አለ? ስራ ያቆሙ? በነገራችን ላይ ሶስት ከተሞች ብለ እየጠቀስ ያለው ባህር ዳርን ይመስለኛል። ባህር ዳርንም ጨምሬ ነው። ጥቁማዎች ውስጥ ባህርዳርም ስላለ ነው። አዎ ሰለሞን፣ አሁን እኔ ባህር ዳር ሆኜ ነው ባህር ዳር አገልግሎት ስሰጥ አገልግሎት ሲቀበሉ ዬ ነው የምታነጋግረኝና እሺ። ሌሎቹ ምናልባት ይሄንን ይሄንን ቃለ ምልልስ የባህር ዳር ነዋሪዎችም የመስማት እድል ካላቸው እውነቱን ይታዘባሉና የባህር ዳር ገጽታ ይሄ አይደለም። ለእናንተ ይሄንን መረጃ የሚሰጡት ወገኖች ምናልባትም በባህር ዳር እንዲፈጠር የሚፈልጉትን ነገር ነው የሚነግሯችሁ፣ የሚገልጹላችሁ። እናንተም ስለማታዩ እኛ ሚዛናዊ እንዲሆን ለዚህ ነው እርስዎንም እያነጋገር ያለ ነው። በሁሉም በኩል ያለው መረጃ እንዲደርስ ነው። በጣም ጥሩ ነው ያደረጋችሁት። እኔም ማምነው ይሄ ነው። ኃላፊነታችሁን በትክክል ነው እየተወጣችሁ ያላችሁት ብዬ ነው ማምነው። በባህር ዳር ሌላ ማሳያ፣ ሌላ መረጃ ሳልጠይቅ፣ ሌላ ግምገማ ሳልመጣ እኔ የባህር ዳር ጥሩ ማሳያ ሆኜ እገልጽልሃለሁ ለአድማጮችም እገልጻለሁ። በዛሬው ዕለት፣ በትናንትናውም ዕለት አጠቃላይ ሁኔታው በባህር ዳር እየተለወጠ እየተሻሻለ ያለ በዛሬው ዕለት አገልግሎት ያልሰጠ ተቋም በፍጹም የሌለበት እኛም እንደ መንግሥት አመራሮች አገልግሎት ስንሰጥ እንደ መንግሥት ነዋሪዎች እንደ ባህር ዳር ከተማ ነዋሪዎች ደግሞ አገልግሎት ስንቀበል ነው ያለው። በማርቆት ቅድም ጠቅሻለሁ። በጎንደር ደረጃ ስናይ የጎንደር ሁኔታ ቅድም በገለጽኩበት ነው። አገልግሎት ሰጪ ተቋማት በራሳቸው ቅድም በገለጽኳቸው ምክንያቶች አገልግሎት እየሰጡ አሉ አሉም ይሄንን የማሻሻል ስራ ውይይት እየተደረገ ነው። የክልል አመራሩ አሁንም ተመልሶ ጎንደር ላይ ሆኖ እዛው ኃላፊነት ይዞ እየተወያየ ከመንግስት መዋቅሩ ጋራም ነገሮች የሚስተካከሉበትንና የጎንደር መደበኛ ሕይወት ወደ ነበረበት የሚመለስበትን ይልቁንስ ስራ ማስተጓጎል፣ ከዛም አልፎ ደግሞ ብጥብጥ፣ ከዛም አልፎ የሰው ህይወት እና ደም የማይጠፋበትን የማይፈስበትን ሁኔታ ለመፍጠር ምክክር እየተደረገ ነው። በእርግጠኝነት የዚህ ሁሉ ሰላምና የዚህ ሁሉ ስራ ባለቤቱ የጎንደር ህዝብ ስለሆነ የጎንደር ህዝብ ጎንደር እንድትወድም እንድትጠፋ ስለማይፈልግ ሰላሙን በራሱ እንደሚያመጣ ምንም ጥርጥር የለኝም። ከዛ ውጭ ግን ይሄ እንዳይመለስ የመስራት ይሄ እንዳይመጣ የመስራት ጠንካራ እንቅስቃሴ ስላለ መንግስት ይሄንን በሚገባው አግባብ ምላሽ መስጠት እንደሚገባው እያየን ነው። የመጣ ነውና ከህዝቡ ጋር ሆነን የጎንደርን አሁን ያለውን ሁኔታ እንቀይራለን ማለት ነው እና የመንግስት መስሪያ ቤቶች ዝግ ነበሩ። ዛሬ ጎንደር የመንግስት መስሪያ ቤቶች በመንግስት ተቋማት ቅድም እንደገለጽኩልህ ከክልል በክልል ደረጃ ከሄዱ አመራሮች ጋር በጉዳዩ ላይ ውይይት ላይ ናቸው፣ እየገመገሙ ናቸው። ከተማውና ህብረተሰቡን ከዚህ ሁኔታ እንዴት እናውጣው? ህብረተሰቡ ይህን ጥያቄ እየጠየቀ ነው፣ የሰላም ጥያቄ። በሌላ መልኩ ደግሞ ህብረተሰቡ ላይ ጫና የሚያሳድሩ ጉዳዮች አሉ። እነዚህን የማስታረቅ የመንግስትነት ሚናችንን በምንጫወትበት አግባብ ላይ በውይይት ላይ ናቸው ይሄ በአጠቃላይ የከተማውን መላ እንቅስቃሴ ለመለወጥ በሚሰራ ስራ እንቅስቃሴ ውስጥ እንጂ የመንግስት ተቋማትን ሙሉ በሙሉ የዘጋ መንግስት አይደለም። መንግስት በጎንደር ብቻ አይደለም ከጎንደር በአማራ ክልል በሁሉም ቦታዎች መደበኛ ስራውን እየሰራ ያለ ጠንካራ መንግስት እስካለ ድረስ፣ ህዝቡ ደግሞ ይሄንን እስከፈለገ ድረስ በጎንደር የተለየ ሁኔታ ተፈጥሮ አመፅ የሚነግስበት ሁኔታ የለም። ግን ደግሞ ሰፊ ውይይት ያስፈልጋል። ችግር ያለባቸውንም ለመለየት ውይይት ወደ ችግሩ እንዳንመለስ ለማድረግም ውይይት ስለሆነ በውይይት ስለምናምን ሰፊ የውይይት ጊዜ ወስደናል። ይሄ ነው ያለው። በአጠቃላይ ሰለሞን፣ አቶ ንጉሱ ጥላሁን በጣም አመሰግናለሁኝ። ለሰጡኝ ሰፊ ጊዜና ማብራሪያ በእውነት ለመናገር ደግሞ ባልተለመደ ሁኔታ ከመንግስት በኩል ያለውን በህዝቡ ጆሮ እንዲደርስ እያደረጉ ላሉ ጥረት በጣም አመስገን እፈልጋለሁኝ። እኔም አቶ ንጉሱ አንደኛ ነገር ግዴታችን ነው ሁለተኛ ባልተለመደ የሚለው በእኔ እምነት፣ እኔ በግለሰብ ደረጃ ሳይሆን የኢትዮጵያን የሀገራችንን እና በተለይም ደግሞ በእኛ ክልል ሁኔታ የክልላችንን መንግስት መረጃ የመስጠት ግዴታ ያለብኝ መሆኑን መንግስቴም እኔም አባል የሆንኩበት ፓርቲ የሚያምኑበትና የምንሰራበት ስለሆነ የግለሰብ አይደለም፣ የሲስተም ነው፣ የስርዓት ነው። ሁሉም ሰው በዚህ ረገድ እኔ ይሄን ቦታ ላይ ስለተሰጠኝና ኃላፊነት ስለወሰድኩበት እንጂ ሁሉም አመራር በየደረጃው መረጃ ይሰጣል። አቋማችንም ይሄ ነው፣ የመንግስታችንም እምነት ይሄ ነው። ይሄንን እንቀጥልበታለን። እኔም በእኔ በኩል እናንተ በኃላፊነት መንፈስ ወደ ሰላም እንድንመጣና ሀገር እንዳይበጠበት ሚዛናዊ ስራ ለመስራት ጥረት እያደረጋችሁ መሆኑን ነው እያስተዋልኩ የመጣሁት። ስለዚህ እናንተም በኃላፊነት ተሰራችሁ ለሀገራችን አንድነትና የሰዎች ሕይወትና ንብረት እንዳይጠፋ ጥረት እስካደረግን ድረስ ሌላ አላማ ከሌለን ድረስ ማንኛውንም መረጃ እንሰጣለን። እኔም አመሰግናቸዋል። ባለፉ ሁለት ተከታታይ ሳምንታት ጎንደርና ባህር ዳር ከተሞች ውስጥ በሰላማዊ ሰልፈኞችና በመንግስቱ ኃይሎች መካከል የብዙ ሰው ሕይወት የጠፋባቸው ግጭቶች መፈጠራቸው ይታወሳል። ለአሜሪካ ድምፅ ሶሎሞን አባተ ነኝ ዋሽንግተን።